ዶቸቨለ ያነጋገራቸው ስማቸው እንዳይጠቀስ የፈለጉ አንዳንድ የዩኒቨርሲቲ ተማሪዎች እንደገለጹት የዘንድሮው የትምህርት ዘመን በአግባቡ አልተጀመረም። ባምቦ ዩኒቨርሲቲ የሶስተኛ ዓመት ትምህርቱን በመከታተል ላይ የሚገኝ ተማሪ እንደሚለው አዲሱ የትምህርት ዘመን ከተጀመረ ወዲህ በዩኒቨርስቲው ከአንድ ሳምንት ያለፈ ትምህርት አልተማሩም። ችግሩን ለመፍታት ከፌዴራልና ከክልል የመጡ ባለስልጣናት ውይይት ተደርጎ ትምህርት ለጊዜው ተጀምሮ እንደነበር አስታውሶ በትናንትናው እለት ግን ተማሪዎች ከፖሊሶች ጋር በመጋጨታቸው ተመልሶ ትምህርት መቋረጡን ይናገራል። ዩኒቨርስቲው ያው ተማሪዎችና ፖሊሶች በድንጋይ ምናምን ሲወራወሩ ነው ያሉት። ግን ትናንት በቃ ትምህርት ይኸው ትናንትና የለ ዛሬም የለም። አንድ ሳምንት ምናምን አካባቢ መግባት ጀምረን ነበረ። በቃ አንድ ሳምንት ይሆናል። አንድ ሳምንት አካባቢ ነው በቃ የተማርነው ማለት ይቻላል። እንግዲህ ከመስከረም ሀያ አራት አካባቢ ነው የመጣ ነው። አሁን ያለፈው ሳምንት ተምረን ነበረ። ከዛ ደግሞ አሁን ይህን ይህን ሳምንት ትናንትናም የለም፣ ዛሬም የለም። ልጆች ዛሬ ትንሽ ደግሞ ከበድ ያለ ነበረ። ረፋ ላይ ማለት ነው። እስከ መቼ እንደዚህ ሆነን እንደምንቀጠር ነው የራሱ ገላግቶኛል። ትምህርት አሁን አልተጀመረም። እንደገና ደግሞ ሰዓቱም እየሄደ ነው። ደግሞ ነገሮች ተስተካከሉ ሲባል ደግሞ መልሶ እያገረሽ ስላስቸገረ በጣም ችግር ውስጥ ነው ያለነው። ተቃውሞ ከተካሄደባቸው ዩኒቨርሲቲዎች አንዱ በሆነው በወለጋ ዩኒቨርሲቲ አንድ የአምስተኛ ዓመት የጤና ሳይንስ ተማሪ እንደሚያስረዳው የአካባቢው ሕብረተሰብ በያዝነው ዓመት መጀመሪያ በመንግስት ላይ ያነሳውን ተቃውሞ በመደገፍ የዩኒቨርስቲው ተማሪዎች ቀደም ሲል ሰልፍ አካሂደው ነበር። በዚህ የተቃውሞ ሰልፍ ወቅትም ሰዎች መጎዳታቸውን ገልጿል። ያም ሆኖ ግን ተማሪዎች ትምህርታችን መቋረጥ የለበትም በሚል ውሳኔ ከሀያ አንድ ቀናት በኋላ ትምህርት ቀጥለዋል። እንደ ተማሪው ገለጻ ትምህርቱ ቢቀጥልም አሁንም ድረስ ተረጋግቶ የመማር ችግር በአንዳንድ ተማሪዎች ላይ ይታያል ተማሪ በራሱ የትምህርት ለመግባት ያው ዲሲሽን ከሰጠ በኋላ ተማሪዎች ትምህርት ጀመሩ የህል ተማሪ ስለሆን አምስተኛ ት ተማ ተማሪ ስለሆን ያው ሽንደዳ ነው ያን ያክል ሎድ የለም ሌሎች ተማሪዎች ላይ ተከታታይ ፈተና እንደሚሰጥ አውቃለኝ እነዛ ልጆች ኮንፊዝ ይሆናሉ አይቲንክ እንደኔ ችግር የለብኝም ያው ቢፈጠርም ይረጋጋል ብዬ ነው የማስበው። እነሱ ስትረስ ውስጥ ይገባሉ። ያው ጫናም ስላለ ሎዲንግም አለ፣ ስትረስ ውስጥ ይገባሉ። ሌላው ዶይቼ ቨለ ያነጋገረው የጅማ ዩኒቨርሲቲ ተማሪ በበኩሉ የኦሮሚያ ክልል ተማሪዎች ሶማሌ ክልል ከሚገኘው ጅጅጋ ዩኒቨርሲቲ ሊማሩ አይገባም በሚል ተቃውሞ ከሀያ ቀን በላይ ትምህርት ተቋርጦ መቆየቱን ገልጿል። በተማሪዎቹ የተነሳው ጥያቄ ምላሽ በማግኘቱም ባለፈው ሳምንት ትምህርት መጀመራቸውን አመልክቷል። ይሁን እንጂ የባከነው የትምህርት ጊዜ ሊካካስ ይገባል ይላል። ከዛ ልክ ጥያቄው ከተመለሰ በኋላ ባለፈው ሳምንት ግማሽ አካባቢ ላይ ጀመር መለሳል። ያው እንግዲህ ኦልሞስት አሁን ትምህርቱ ቀጥሏል። ያው በምን መልኩ እንደሚያካክሱት አናውቅም። ብዙ ጊዜ መስከረም አስራ አምስት ጅማ እንደውም ፈጥኖ ስለነበረ ትምህርት የሚጀመረው ጅማ ዩኒቨርሲቲ ላይ እስከ ዛሬ እንደውም በጣም ይፈጥም ነበር። ቢያንስ መስከረም አስራ አምስት ሀያ አካባቢ ምናም ይጀመር ነበረ። ይህን ያክል ከአንድ ወር በላይ ምናም ዘግቼ ነው እና ዘንድሮ ይጀመር ነው እንግዲህ የአሁን ትምህርቱ ቀጥሎ ነው ያለው። እንግዲህ ምን እንደሚያደርጉ ከዚህ በኋላ ያላቸው መፍትሄ ወይ ቀኑን ያራዝኑ ማያራዝኑ፣ ምንም የተገለጠ ነገር የለም። ስማቸው እንዳይጠቀስ የፈለጉ የመቱ ዩኒቨርሲቲ ተማሪዎች እንደሚገልጹት ደግሞ በተያዘው ዓመት መጀመሪያ ላይ ተማሪዎች በግቢው ውስጥ መንግስትን የሚቃወም ሰላማዊ ሰልፍ አካሂደው ነበር። ኋላ ላይ ግን በተማሪዎች መካከል ማንነት ላይ ያተኮረ ግጭት መፈጠሩን ገልጸዋል። በግጭቱም ሶስት ያህል ተማሪዎች መጎዳታቸውን ገልጸዋል። ይህንን ተከትሎ የዩኒቨርሲቲው ፕሬዝዳንት ችግሩን ሊፈቱ የሞከሩበት መንገድ አድሏዊ ነው በሚል ተማሪዎቹ ተቃውሞ መቀጠላቸውን እና አሁንም ድረስ ትምህርት ሙሉ ለሙሉ መቋረጡን ሌላው የዩኒቨርሲቲው የሶስተኛ ዓመት ተማሪ ይናገራል። ያ መነሻው በሰላማዊ ሰልፉ ምክንያት ስብሰባ ምናምን የተደረገ ነበር። ሰላማዊ ሰልፉ መጀመሪያ የተደረገው መንግስትን ተቃውሞ ነው እና መንግስትን ተቃውሞ ሰላማዊ ሰልፍ ሲደረግ ነበር እና አሁን ስብሰባ ምናምን ተደረገ። በዛ ምክንያት ማለት ነው ስብሰባው ላይ ደግሞ የሆነ አንድ ተማሪ የተሳሳተ ነገር ተናገረ መሰለኝ፣ እና በዛ ሴት ያንን ተማሪ ተደበደበ። አንድ ሶስት ተማሪዎች ጉዳት ደረሰባቸው። እንደ ተማሪው ገለጻ ማንነት ላይ ያነጣጠረው ግጭት የጥቂት ተማሪዎች ችግር ነው፣ የአብዛኛው ተማሪ ፍላጎት ግን ግጭቱ በአግባቡ ተፈቶ ወደ ትምህርት ገበታ መመለስ ነው ሲልም ያስረዳል። ትምህርቱ በጣም የተቋረጠ ነው እና በጣም ብዙ ተማሪ ደግሞ መማር ይፈልጋል እና አሁን ይሄ ትምህርቱ የቆመው በተወሰኑ ተማሪዎች ሀሳብ ነው። ትምህርት መቆም የሚፈልጉ ተማሪዎች በጣም ትንሾች ናቸው እና አሁን እኔ እንደማስበው ከሆነ የሆነ ትምህርት የምንጀምርበትን የተጣሉትን ብሔረሰቦች አሉ። አሁን አማራውም ኦሮሞም ግጭት ላይ ስለሆነ እነዚህን ብሔረሰቦች የሚያስማማ ነገር ቢፈጠር እና ያው ትምህርት ብንጀምር ነው። መለ ጉዳዩን በተመለከተ በትምህርት ሚኒስቴር የኮሚኒኬሽን ኃላፊዎችንና የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽፈት ቤትን አስተያየት ለማካተት ተደጋጋሚ የስልክ ጥሪ ብናደርግም ምላሽ ሊሰጡን አልቻሉም።